ድሬዳዋ ደቻቱ ወይም አንደኛ መንገድ ነው ትውልድና እድገቷ። ከልጅነቷ ጀምሮ በስፖርታዊ እንቅስቃሴዎች ዙሪያ ንቁ ተሳትፎ ነበራት። ልጅነቷን ያሳልፈችው ከወንዶች ጋር ኳስ እየተጫወተች ነው። የሰርከስ ድሬዳዋ መስራችም ነች። እድሜዋ ከፍ ካለ በኋላም አሁን ኮኔል አሸዋዳር በሚገኘውና በስሟ በተሰየመው መሰረት ሜዳ ታዳጊዎችን በማሰልጠን በርካታ አመታትን አሳልፋለች። ከ አስራ ሁለት አመታት በላይ ያለምንም አቅም ግንባታ በግሏ ባላት አቅም ታዳጊዎችን ስታሰለጥንና ውድድሮችን እያዘጋጀች ስታወዳድር ቆይታለች። ከ አስራ ሁለት አመታት ቆይታ በኋላ ግን ለመጀመሪያ ጊዜ የስፖርት ኮሚሽን የአሰልጣኝነት ስልጠና እድል አግኝታለች። ያገኘችውን እድል በአግባቡ ተጠቅማ በ2002 ዓ.ም ለመጀመሪያ ጊዜ የሴቶች ብሔራዊ ቡድንን የማሰልጠን እድል አግኝታለች። በዋናነት ትልቅ እውቅናና አድናቆት ያተረፈላት ግን የድሬዳዋ ከነማ ለሶስት ዓመታት ፕሪምየር ሊጉን ለመቀላቀል ሞክሮ ያልተሳካለትን መሰረት በያዘችው አመት ስታሳካው ነበር። ይህን ተከትሎም በኢትዮጵያም በአፍሪካም የመጀመሪያዋ የወንዶች ፕሪምየር ሊግ አሰልጣኝ ለመሆን በቃች። ምንም እንኳ ክለቡ ያንን አመት ከመውረድ ስጋት ነጻ ሆኖ በቀጣዩ ዓመታት ከነበሩት ከ2009ና ከ2010 በተሻለ ውጤት ሊጉን ቢያጠናቀቅም እሷ ግን ከአንድ ዓመት በላይ በሊጉ እንድትቀጥል አልተፈለገም ነበር። ስለ ያን ሁኔታ መሰረት እንዲት ታስታውሳለች? በጣም ከባድ ነገር ነው። ጥሩ ስራ የምትሰራ ከሆነ እውነተኛ ከሆንክ ለብዙ ነገር የማትመች ከሆነ እና ኖ ብለህ የምትል ከሆነ የራስክን ኃላፊነት በአግባቡ የምትወጣ ከሆነ ተፈላጊነቱ በጣም እየቀነሰ ነው የሚመጣው እና እኔ የምሰራው በእንደዛ ነው እ ሴትም በሆን በፍጹም ስብናዬን የሚነካ አሊያም ደግሞ የእኔን ሞራል የሚነኩ ነገሮች አሳልፌ ራሴን አልፈጥም። ሁልጊዜ ለህሊናዬ ነው መስራት የምፈልገው። እውነትም በጣም አስቀድማለው። የማይመቸኝ ነገሮች ካሉ እከራከራለው። በእኔ ስራ ውስጥም የሚገቡ ካሉ ደግሞ ያንን ሀሳብ አልቀበልም። ስለዚህ ይሄ ይሄ ነገር እየተመቸዋቸው አልመስልም። አንተ ቡድኑን ውጤታማ እንደ ማድረግህ ሳይሆን ከዛ በኋላ እንደፈለጉ ማሽከርከር ነበር እየፈለጉ አንድ ይሄ ነው። ሁለተኛ ግን በጣም የሚገርምህ ነገር አንደኛው ዙር ላይ አምስተኛውነን ነው የጨረሰው የመጀመሪያው አጋማሽ ላይ ልክ ነው። ሁለተኛ አጋማሽ ላይ ነበር እየቀነሰ ሁለተኛ አጋማሽ ላይ ጥሩ ነበር። ይገርማል። ስንጀምር ከአምስቱ ጨዋታዎች ሶስቱን አሸንፌ አንድ አቻወጥቼ አንድ ነው የተሸነፍኩት። ጎርኪስን በሜዳ ያሸንፌ ዳሽንን በሜዳ ያሸንፌ ከሜዳ ውጭ ደግሞ ሆሳናን አሸንፌ ከሲዳማ ጋር አቻወጥቼ ሀዋሳ ሜዳ ተሸንፌ ከአምስት ጨዋታ አስር ነጥብ ይዤ ነው። ይሄ በጣም ትልቅ ሪዛልት። ይሄን ያዘ ቡድን ከዛ በኋላ የሚንበረከክበት ምክንያት ያ ለስራይ ምቹ የሆኑ ነገሮች አልነበሩኝም። በጣም በጣም በህይወት የሚያሳዝነኝ እሱ ብቻ አይደለም። በጣም የሚገርም ነገር እኔ ውድድሩ ካለቀ በኋላ አርባ ምንጭ ላይ አልሄድኩም። እዛ በኋላ ግን ልጆቹ ወደ ቤታቸው እንዳይሄዱ ታዘው በፕሬዚዳንቱ ወደ ድሬዳዋ ተመልሰው እኔ እንድገመገም ነው ድሬዷ ከነማን ከለቀቀች በኋላ በአሜሪካ አመታዊ የትውልደ ኢትዮጵያውያን ስፖርት ሻምፒዮና ላይ በእንግድነት የተገኘች ሲሆን ብዙም ሳይቆይ የኢትዮጵያ ሴቶች ብሔራዊ ቡድንን ማለትም ሉሲዎችን እንድታሰለጥን ድጋሚ ዕድል ተሰጣት። ከሉሲዎቹ ጋር ስለነበራት ቆይታ እንዲህ ትላለች። የሉሲ አሰልጣኝ ቆይታ የሆነ ሁለት ጊዜ ነው። በመጀመሪያ ሁለት ሺ ሁለት አመተ ምህረት ነው። ይህ ደግሞ ለመጀመሪያ ጊዜ ነው። ምክንያቱም ከዛ በፊት ለበርካታ ጊዜ በወንዶች ብቻ ነበር የሉሲ ቡድን የሚሰለጥነው በዋና ስለሆነ እኔ ነኝ የመጀመሪያ በሁለት ሺ ሁለት በዋና አሰልጣኝነት የደሴ ቡድን የመራሁት። በዛም ጥሩ ነገር ነበር እየሰራው ለሁለተኛ ጊዜ ያስኩት ደግሞ አሁን በሁለት ሺ ዘጠኝ ዓመተ ምህረት ነው። ሴካፋ ላይ የሚካፈለውን ቡድን ያስኩትኝ። ጥሩ ነገር ነበር የነበረን። ለዋንጫ ማለፍ ይገባን ነበር። በራሳችን ጥቃቅን ስህተቶች ሳና ስከፈና ምን ልባዶ እየመራን ነው ከሁለት ልባዶ ሶስት ለሁለት የተሸነፍ ነው እና ይሄ የራሳችን ድክመት ነው። አንዳንዴ ለመቀበል የሚከብዱ ውጤቶች ናቸው የሚገጥሙ እና እዛ ላይ ሶስተኛ ወጥተን የመጀመሪያ የኢትዮጵያ ሴቶች ብሔራዊ ቡድን የናስ ሜዳሊያ ይዘን መተናል ና ለይቄ አይደለም ከዛ ቡድን እንደ ምቀጥል ነበር ሁሉም ቃል የገባለኝ ነገር ግን ያው ብዙ ጊዜ የኛ ኢትዮጵያ እግር ኳስ የሚነገረው ና የሚወራበት ነገር አለ። ብዙ ጊዜ በቋሚነት አሰልጣኞችን አይቀጥርም። ውድድር ሲደርስ ብቻ የሁለት ወር የሶስት ወር ኮንትራት እየሰጠ ነው የሚያካሂደው እና ከዛም በኋላ ውሌ እንዲቀጥል በተደጋጋሚ ጥያቄ ባቀርበን በጀት እንደሌላቸው ነገር ግን ውድድሮችን እንድመለከትና ወደ ክልልም ሲሄድ አበል እየተከፈለኝ እንድሰራ ተነግሮኝ ነበር ና ይህንን እየሰራሁ እያለ ነው በመሀል አልታወቀም፣ ምክንያት እንደገና ሌላ አሰልጣኝ እንዲመጣ እየተደረገው ና የኛ ኢትዮጵያ እግር ኳስ ብዙ ጊዜ ወይ ቲፎዞ ወይ ዘመድ ይፈልጋል። ስለዚህ እኔ ደግሞ ቲፎዞ እና ዘመድ የለኝም፣ ያለ ነገር ቢኖር እውቀቴ ነው። ስለዚህ ይህንን ነገር እድል ማግኘት አልቻልኩም። መሰረት በአሁኑ ሰዓት ጀማር ሮጎራ ና ዶክተር አቤልን የመሳሰሉ የከተማዋ ስፖርት ወዳድ ባለሀብቶች በሚያደርጉት ድጋፍ ታዳጊዎችን በግሏዋ እያሰለጠነች ሲሆን፣ በዚህም በያዝነው አመት ብቻ አራት ታዳጊዎች ለድሬዳዋ ከነማ የተስፋ ቡድን እንዲታቀፉ ማድረግ ችላለች። የገንዘብ ጥቅም የሚገኝበት ስራ ባይሆንም ከየትኛውም ስራ በላይ ደስ ብሏት እንደምትሰራው ነው መሰረት የምትናገረው። ከአሰልጣኝ እስከ ተጫዋች፣ ከዳኛ እስከ ፌዴሬሽን እና ክለብ አመራር በወንዶች የተያዘው እግር ኳስ ለሴት ልጅ አልጋ ባልጋ ነው ወይ አልናት። ኧረ በጣም ፈታኝ ነው፣ ከባድ ነው። እኔ መጀመሪያ ላይ የሚመስለኝ ምናልባት እውቅና ሳታገኝ ሌብልህም ሳያድግ እታች ስለሆንክ ብቻ ተጽዕኖ የሚያድፍብ ይመስለኝ ነው። ብዙ ነገር ሰራው ከሴትም አልፎ ከታዳጊዎችም አልፎ ደግሞ በአፍሪካም ራሱ ብቸኛ የሆነ ወንዶችን ቡድን በፕሪመር ሊግ ደረጃ ማሰልጠን ስትጀምር ደግሞ አሁን በቃ ኮምፒውተር አድርጌያለሁ ብለህ ታስባለህ። ግን እዚህ ሌብልን ደርሰህ፣ ምስሉ አመለካከቱ ያው ሴትነትህ ነው እንጂ ያንተ ብቃት መቼም ተለክቶ አያውቅም። አንዳንድ ሰው ለሴቶች ያለው አመለካከት ጥሩ ሆኖ ብቃትህን ለክቶ እድሎችን ሊሰጥህ ይሆናል እንጂ በአብዛኛው ግን በጣም አስቸጋሪ። መሰረት በአሁኑ ሰዓት የስፖርት ህይወቷን የሜዳ እስስ መጽሐፍ ለማሳተም ዝግጅት ላይ ነች። በእግር ኳስ ብቻ ሳይሆን በሌሎች ዘርፎችም ያሉ ሴቶች ከስኬት ማማ ላይ እንዲወጡ ምን ትመክሪያቸዋለሽ? ብለናት ነበር። ለምሳሌ በደሞዝ ብናይ አንድ ኢንጂነር ሴት እና አንድ ወንድ ኢንጂነር እኩል እንደማይከፈላቸው ነው እየሰማሁት እና ይሄ ኢትዮጵያ ውስጥ እንዳለ ሳቅ ለእኔ በጣም ነው የገረመኝ። ምክንያቱም እኔ ፕሪሚየር ሊግ ሆኜ አስራ ሶስት ሺ አምስት መቶ ብር ነበር የሚከፈለው ከኔ አነሰው የወረደው የሆሳዕና እና የዳሸን ቡድን አሰልጣኞች ግን አርባ ሺ እና ሰላሳ ሺ ነበር። ስለዚህም ለሴቶች የሚሰጠው ዋጋ በጣም አነስተኛ ነው፣ በስራ ግን ትልቅ። ስለዚህ እነኝህን ሁሉ ሊገጥሟቸው እንደሚችሉ ማሰብ አለባቸው። ዋናው ሁልጊዜ ግን ሆኖ መገኘት፣ በቃ በስራ ምንም አይነት ክፍተት እንዳይገኝብህ ሁልጊዜ አቅምህን መጨመር፣ ማንበብ፣ ሁሌ ተፎካካሪ መሆን፣ ራስክን በደንብ አድርገህ መግለጽ ከቻልክ ማንኛውንም ፈተናዎች ማለፍ ትችላለህ። ከዛ በተረፈ ሀሳባችንን መግለጽ መቻል አለበት በቃ እነኝን ነገሮች ማድረግ ስንችል ለሌሎችም ሰዎች እንጠርፋለን፣ ለራሳችን ብቻ ሳይሆን ማለት ነው። አሰልጣኝ መሰረት ማንም በተመለከተ በምስራቅ ኢትዮጵያ ለረዥም ጊዜ በስፖርት ጋዜጠኝነት እና ተንታኝነት የሰራው አቶ ምትኩ ቶላ እንዲህ ይላል። መሰረት ማኔ፣ ያው እግር ኳስ የምተነፍሰው እሱን ነው ማለት ይቻላል። አዝናኙን እግር ኳስ የመከተል ዘይቤ ነው ያላት። በተለይ ድሬዳዋ ከነማን በያዘችበት ጊዜ ይሄ ነገር በደንብ ታይቷል። እንደኔ እንደኔ የኢትዮጵያ እግር ኳስ ትልቁ ችግር እነ መሰረትን በማጣቱ ሁሉ ልትገልጸው ትችላለ። እግር ኳስን ተጫውተው የማያውቁ ወይንም ደግሞ በእግር ኳስ ውስጥ ያልኖሩ በአጋጣሚ የእግር ኳስ ውስጥ አሰልጣኝ የሆኑ ሰዎች የተጠራቀሙበት ነው። እነሱ ደግሞ ከደላሎች ጋር፣ ከተጫዋቾች ጋር ተሳስረዋል። ከክለብ ክለብ ሲሄዱ እነኝን ተጫዋቾች ይዘው ይሄዳሉ። ክለብ የሚያስቀጥሯቸው ደላሎች ናቸው። ተጫዋቾች የሚያዘዋውሩ ደላሎች ናቸው። እንደነ መሰረት አይነት ደግሞ ኔትወርክ ውስጥ የሌሉ በድለላም ማያምኑ ተጫዋችን በችሎታው ማምጣት የሚፈልጉት ግን እየከበዳቸው። ብዙዎቹ መሰረት እንደ እንስት እንደውም የተሻለ ቦታ ትደርሳለች ብለን እንጠብቅ ነበር። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። No way.